የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ዛሬ አብረን ከመሸን ቀጣዮቹን ጉዳዮች ትሰማላችሁ። ኢትዮጵያ ከነገ ጀምሮ ይደረጋል ተብሎ ቀጠሮ በተያዘለት የሕዳሴ ግድብ ድርድር እንደማትሳተፍ አስታውቃለች። በሌላ በኩል ደግሞ እዚህ ዋሽንግተን ዲሲ ላይ በነገ ዕለት ሰላማዊ ሰልፍ ተጠርተዋል። በሉዓላዊነታችን ላይ የተቃጣውን ጣልቃ ገብነት ለመቃወምና ለአሜሪካ መንግስት ድምጻችንን ለማሰማት የተጠራ ፕሮግራም። ከሰላማዊ ሰልፍ አስተባባሪዎች መካከል አንዱ የሆኑትን ጣሰው መላከ ሕይወትን የሰማናቸው ሙሉ ቆይታችን በምሽቱ ይደመጣል። ለሀገር ግንባታ ምን መሆኑ መቻል አለበት። ቀጥተኛ እንደ ዜጋ እንደ ሰብአዊነት ተቆርቁሮ ሰው በሰውነቱ ማስተናገድ የሚችል ስነ ልቦና ሊኖረው ይገባል። ባህር ዳር ላይ የማኅበራዊ መገናኛ አንቂዎች ለአብሮነትና ሰብአዊነት እንዲሰሩ ተመክረዋል። በመድረኩ ከተሳተፉት የአንደኛውን ቅንጭብ ሐሳብን የሰማ ነው። ሌሎች የአዲሱን ትውልድ የሚመለከቱ መሰናዶዎችም አሉን። ሀብታሙ ስዩም እያስተናገድኳችሁ አመሻለሁ። በመቀጠል ጽዮን ግርማ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በቅርቡ በአማራ ክልል የተካሄደውን ሹም ሽር ተከትሎ ከነበሩበት የአማራ ክልል የብልጽግና ጽሕፈት ቤት ተነስተው ወደ መለስ የአካዳሚ የምርምር ማዕከል የተመደቡት አቶ ዮሐንስ ቧያለው ሹመቱን እንደማይቀበሉት ዛሬ ለአማራ መገናኛ ብዙኃን ኤጀንሲ በሰጡት ቃለ ምልልስ ተናግረዋል። በሚዲያ ኤጀንሲው በምስል ባሰራጨው በዚህ ዘገባ ላይ እንደተናገሩት አሁን ተቋሙ ባለው የህዝብ አመለካከት በተቋሙ መስራት የምችልበት ሁኔታ ስለሌለ የቀረበውን ሹመት ለመቀበል ያስቸግረኛል ብለዋል። አዲሱ ምደባን በዜና እንደሰሙ የተናገሩት የአማራ ክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዮሐንስ በዜና ከመስማታቸው በፊት በፌዴራል ደረጃ ኃላፊነት እንደሚሰጣቸው እንጂ የትኛውን መስሪያ ቤት እንደሚመደቡ እውቅና እንዳልነበራቸው ተናግረዋል። አድማጮች በዚህ በአማራ ክልል ስለተካሄደው ሁሉም ሽርና የስልጣን ሽግሽግ በተመለከተ ከምሽቱ ሶስት ሰዓት በሚኖረን ጊዜ ሰፋ ያሉ ውይይቶችን ታደምጣላችሁ። የሶማሌ ብሔራዊ ነጻነት ግንባር ኦብነግ የሶማሌ ክልል መንግስት በአባሎቼ ላይ እንግልት እየፈጸመ ነው፣ አንዳንዶቹም ቢሮዎቼን እየዘጋቢ ነው ሲል ወቀሰ። ድርጊቱ የከፋ ባይሆንም ምክንያቱ ግን ጥሩ አይደለም ሲሉ የድርጅቱ ሊቀመንበር አድሚራል አብዱራህማን ሼክ ማሃዲ በተለይ ለቪኦኤ ገልጸዋል። ዶክተር አብዱራህማን እንደተናገሩት በገጠር አካባቢዎች አንዳንድ አባሎቻቸው እየታሰሩባቸው እንደሆነ፣ ቢሮቸውም እየተዘጉ እንደሆነና ድርጊቶቹ የጎሉ ባይሆኑም አባሎቻችን ግን እየተተነኩሱ ነው ብለዋል። እኛ እንደ ሌሎቹ ተቃዋሚ ፓርቲዎች አይደለንም፣ ከትጥቅ ትግል የመጣን ነን። ይህ ተቀባይነት የለውም። ከመንግስት ጋር የሰላም ስምምነት ተፈራርመን እየተንቀሳቀስን ያለነው በነጻነት የመንቀሳቀስ መብት አለን። ቅሬታችንም ለፌዴራል መንግስት አቅርበን ምላሽ እየጠበቅን ነው ብለዋል። የክልሉ መንግስት ግን ስለ አባላቱ እስራትም ሆነ ስለ ቢሮ መታሸግ መረጃ የለኝም ሲል አስተባብሏል። ወደ ዓለም አቀፍ ዜና ስናልፍ ቻይና የኮሮና ቫይረስ መዛመት መቀነስ መቀጠሉን ሀገሪቱ አስታውቃለች። የዓለም የጤና ድርጅት ባለስልጣኖች ቻይና በሽታውን ለመገደብ ያደረገችውን ጥረት አሞግሰዋል። ሌሎች መንግስታት ደግሞ ኮሮና ቫይረስ ቢገባባቸው ፈጣን ምላሽ ለመስጠት እንዲዘጋጁ ባለስልጣኖቹ መክረዋል። የቻይና ባለስልጣኖች ዛሬ በተናገሩት መሰረት አራት መቶ ስድስት አዲስ የቫይረሱ በሽተኞች አሉ ብለዋል። ከሞላ ጎ የሚገደል ሁሉም የኮሮና ቫይረስ በሽታ ማዕከል በሆነው ሁበይ ክፍለ ሀገር የሚገኙ ናቸው ብለዋል። አዲስ የሞቱት ሀምሳ ሁለት ሰዎችም በክፍለ ሀገሩ የነበሩ ናቸው ይላል የዛሬው ከቻይና የወጣው መረጃ። አያይዞም ቻይና ውስጥ ስላለው የኮሮና ቫይረስ ሁኔታ ጥናት ያካሄደውን የዓለም የጤና ድርጅት ቡድንን የመሩት ብሩስ አይልድዋርድ ስለ ጉዳዩ ጋዜጣዊ መግለጫ ሰጥተዋል። ቻይና ቫይረሱን መስፋፋት ለመገደብ የወሰደችው እርምጃዎች በመቶ ሺዎች የሚቆጠሩ የሀገሪቱ ተወላጆች የቫይረሱ ዘለባ እንዳይሆኑ ለማድረግ ሳይቻል እንዳልቀረ የሚል ድምዳሜ ላይ መድረሳቸውን አስገንዝበዋል። ደቡብ ኮሪያ ውስጥ አንድ የዩናይትድ ስቴትስ ወታደር ኮሮና ቫይረስ እንደያዘው የአሜሪካ ወታደራዊ ባለስልጣኖች ገልጸዋል። የ23 ዓመት እድሜ ወጣት የሆነው ከወታደራዊ ሰፈር ውጭ በሆነው መኖሪያ ቤቱ ተወስኖ እንደሚገኝም ደቡብ ኮሪያ ያለው የዩናይትድ ስቴትስ ወታደራዊ ኃይል ባወጣው መግለጫ አስታውቋል። ሌሎች ለበሽታው የተጋለጡ ሰዎች ካሉ ለማጣራት ሲሉ የጤና ባለሙያዎች ከወታደሩ ጋር እንዳይገናኙ ካሉ እየተከታተሉ መሆናቸውንም ደቡብ ኮሪያ ያለው የአሜሪካ ወታደራዊ ኃይል ዛሬ ያወጣው መግለጫ ጠቁሟል። በዩናይትድ ስቴትስ ለፕሬዝዳንትነት እየተወዳደሩ ያሉት ዴሞክራቶች እስካሁን ባለው ጊዜ አብላጫ ድምፅ እያገኙ ያሉትን በርኒ ሳንደርስን ኢላማ እያደረጉ ናቸው። ትላንት ማታ በተካሄደው ክርክር ዴሞክራሲያዊ ሶሻሊስት ነኝ የሚሉት ሳንደርስ ዴሞክራቲክ ፓርቲን ወክለው ለፕሬዝዳንትነት ለመወዳደር ከበቁ ህዳር ወር ላይ በሚካሄደው ብሔራዊ ምርጫ ሪፐብሊካዊው ፕሬዝዳንት ዶናልድ ትራምፕ እንዲያሸንፉ ያመቻል እያሉ ነው። በርኒ በዶናልድ ትራምፕ ይሸነፋሉ። የተወካዮችና የህግ መወሰኛ ምክር ቤቶችም በሪፐብሊካውያን ሞላሉ ሲሉ የቀድሞ የኒውዮርክ ከንቲባ ማይክል ብሉምበርግ አሳስበዋል። ቻርልስተን፣ ደቡብ ካሮላይና እና በተካሄደው አስረኛ የዴሞክራት ተወዳዳሪዎች ክርክር ላይ ነው ብሉምበርግ ይህን ያሉት። በመጪው ቅዳሜ ደግሞ በደቡብ ክፍለ ግዛት የቅድሚያ ፕሬዝዳንታዊ ምርጫ ይካሄዳል። ሌላዋ ተወዳዳሪ የማሳቹ ሴት ሴናተር ኤልዛቤት ዋርን በበኩላቸው የረጅም ጊዜ ወዳጃቸው የሆኑት ሳንደርስ ሊያሳኩት የማይችሉትን የተራማጅ ፖሊሲ ግብን በተሻለ እኔ ላራምድ እችላለሁ ሲሉ መከራከሪያቸውን አቅርበዋል። አድማጮች፣ ለሰዓቱ የያዝናቸው የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና መሰናዷችን ጋር አብራችሁን ቆዩ። ጽዮን፣ እናመሰግናለሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ ይገኛል። አብራችሁን ስለ ሆናችሁ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የዩናይትድ ስቴትስ የገንዘብ መሥሪያ ቤት ባሰናዳውና ከየካቲት 18 እስከ 19 2012 ዓ ም ይካሄዳል ተብሎ ቀን በተቆረጠለት የህዳሴ ግድብ ውይይት ላይ ኢትዮጵያ እንደማትሳተፍ አስታውቃለች። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በትዊተር ገጻቸው ላይ ይሄ የሆነው ከባለ ድርሻ አካላት ጋር እየተደረገ ያለው ውይይት ባለመጠናቀቁ ነው ብለዋል። አምባሳደሩን ጨምሮ የሚመለከታቸውን ባለሥልጣናት ለማናገር ያደረግነው ተደጋጋሚ ጥረት አልተሳካም። ይህ በእንዲህ እንዳለ የህዳሴውን ግድብ ድርድር የተመለከተ ሰልፍ በነገው ዕለት ዋሽንግተን ዲሲ ላይ ተጠርተዋል። ከሰልፉ አስተባባሪዎች መካከል አንዱ ከሆኑት ጣሰው መላከ ሕይወት ጋር ከደቂቃዎች በፊት ተገናኝቼ ነበር። ሰልፉ የተጠራበትን ምክንያት ያስቀድማሉ። እንግዲህ የሰልፉ በዋናነት በነገው ዕለት የተጠራው እንደ በዚህ በወር መጨረሻ ላይ በአሜሪካ አደራዳሪነት በኢትዮጵያና የግብፅ በአባይ ግድብ ዙሪያ ለመፈራረም ፕሮግራም እንዳላቸው ሰምተናል እና ያንን በተመለከተ የአሜሪካ መንግስት፣ በአባይ ግድብ በኢትዮጵያ ላይ የምታደርገውን አድሏዊ ጫና እንድታቆም እና ከአደራዳሪነቷ እንድትወጣ ለመጠየቅ ነው። ይሄ ደግሞ በሉዓላዊነታችን ላይ የተቃጣውን ጣልቃ ገብነት ለመቃወም እና ለአሜሪካ መንግስት ድምጻችንን ለማሰማት የተጠራ ፕሮግራም። አቶ ጣሰው እንግዲህ እርስም ሰምተው ሊሆን ይችላል። አሜሪካ በዚህ ድርድር ውስጥ ያለኝ ሚና የታዛቢነት ነው እያለች ነበረ እያለችም ነው አሁን ድረስ እና ከምን አንጻር ነው ጫናው እየደረሰ ነው ብላችሁ ሰልፉን ለመጥራት የተነሳሳችሁት? በቀደመው አጀማመሩ በዚሁ እንዳልከው በዚህ በታዛቢነት በአሜሪካና በወርልድ ባንክ ታዛቢነት እንደነበረ ነው። አሁን ግን በተለያየ መንገድ እንደምንሰማው ከዚህ ታዛቢነት ወደ አደራዳሪነት እየተቀየረ እና በኢትዮጵያ ላይ ጫና እየፈጠሩ እንደሆነ እየተሰማ ነው እና ይሄንን ጫና የአሜሪካ መንግስት ከኢትዮጵያ ላይ እንድታነሳ ነው እንግዲህ ጥያቄው የምናቀርብላቸው። እንደዚሁም ደግሞ የኢትዮጵያ መንግስት እስካሁን ይሄንን ጫና ተቋቁመው እዚህ ደርሰዋል። አሁንም ይሄ ድርድር ለመቶ ሚሊዮን ኢትዮጵያ እንደውም ለቀጣዩም ትውልድ ሁሉ ወሳኝ ጉዳይ ስለሆነ በዚሁ በዚሁ አካሄዳቸው እንዲጠነክሩና በዚህ ስምምነት ላይ ፊርማቸውን እንዳያኖሩ እነሱንም ከጎናቸው እንደሆኑ ለመግለጽም የተጠራ ሰልፍ ነው። ሰላማዊ ሰልፉን የመጥራት ሂደቱ የተከናወነው በግል ተነሳሽነት ነው ወይንስ ደግሞ በመንግስት የሚደገፍ ነው? ይሄ ጥሪ በአጠቃላይ በዚህ ላይ የሚሳተፈው ማህበረሰቡ ነው። በዲፊና አካባቢ ያሉ አክቲቪስቶች፣ የተለያዩ ማህበረሰብ የማህበረሰብ ተጠሪዎች፣ በግለሰቦችም ደረጃ ተሰባስበው የሀገራችን ጉዳይ ያገባናል። ይሄ ጉዳይ የመንግስት ጉዳይ ብቻ አይደለም እኛም ደግሞ ከመንግስት ጎን እንደሆን እና መንግስትም በዚህ ውስጥ የማህበረሰቡ በማህበረሰቡ ገንዘብ የተሰራ የማህበረሰቡ ባለቤትነት ስለሆነ በጫና ምክንያት ፊርማ እንዳያደርግ ግፊታችንን ለማድረግ ስምምነት ውስጥ እንዳይገባ የእኛም የሚያገባናል በማለት የተደረገ ነው። ምንም ከመንግስት ጋር ግንኙነት የለውም። መንግስትንም ለማሳሰብ እንደዚሁም የአሜሪካ መንግስትን ለመጠየቅ በማህበረሰቡ የተዘጋጀ የሰልፍ ጥሪ ነው። ሰልፉ የት ቦታ ነው የሚካሄደው? በሰልፉ ላይ ደመቅ ያደርጋችሁ ልታሳውቋቸው፣ ልታስገነዝቧቸው ያስባችኋቸው ሀሳቦች ምን አይነቶች ናቸው? እንግዲህ ሰልፍ የተጠራው በዋሽንግተን ዲሲ የሚገኘው ስቴት ዲፓርትመንት ስቴት ዲፓርትመንት ፊት ለፊት ነው። ጥሪውን ያደረግነው እንግዲህ እንዳልኩት በዋናነት እኛ መልእክት የምናስተላልፈው የአሜሪካ መንግስት ጣልቃ ገብነቷን እንድታቆም ነው። በሀገራችን ሉዓላዊነት ጉዳይ ውስጥ ገብታ ጫና መፍጠሯን እንድታቆም፣ አድሏዊ የሆነ ለግብፅ ያደላ የአደራዳሪነት ተግባሯን እንድታቆም እና እንደ መጀመሪያው ወደ ታዛቢነቷ እንድትመለስ ለመጠየቅ ነው ዋና መልእክታችንን አድርገን የምናስተላልፈው። እጅግ በጣም አመሰግናለሁ አቶ ጣሶ መላከ ሕይወት መልካም ምሽት ይሁን። ልት አሚን እኔም አመሰግናለሁ ሰጠኝ ድል እንደዚሁ ጋቤና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። በፌስቡክ ገጻችን ላይ በቀጥታ እየተሰማን ነው። የሚሰማችሁን ማናቸውንም አስተያየቶች እንድታደርሱን ይሁን። የማኅበራዊ ሚዲያ አንቂዎች የሀገርን አንድነት በሚያጠናክሩና የሕዝቦችን ደህንነት በሚጠብቁ አጀንዳዎች ላይ ሊያተኩሩ ይገባል ተብሏል። በአማራ ክልል የሚንቀሳቀሱ የማኅበራዊ ሚዲያ አንቂዎች ከሰሞኑ ባደረጉት የጋራ ውይይት ከእለት ወደ ዕለት ቅርጹንና ይዘቱን እየቀያየረ ያለው የሀገሪቱ ፖለቲካ እንዳሳሰባቸው ገልጸው፣ ሕዝብን ከሚከፋፍል አጀንዳ በመውጣት አሁን ሀገሪቱ ካለችበት ችግር እንድትወጣ የሚያግዛት ሐሳብ እንዲንሸራሸር አሳስበዋል። አስቴር ምስጋ ነው። የማህበራዊ ሚዲያ ትስስር ገጾች የጥቅማቸውን ያህል ኃላፊነት በጎደለው ግለሰብ ወይም ቡድኖች እጅ ሲወድቅ የሚያመጣው ውጤት አልፎ አልፎ በኢትዮጵያ እየታየ መሆኑን አንዳንዶቹ ይመሰክራሉ። በአማራ ክልል በተለያዩ አካባቢዎች የሚገኙ የማህበራዊ ሚዲያ አንቂዎችም ተለዋዋጭ በሆነው የሀገሪቱ ወቅታዊ የፖለቲካ ሁኔታ መምከራቸውም ለዚህ ይመስላል። ወቅታዊ የኢትዮጵያ የፖለቲካ ሁኔታ እና የአንቂው ሚና በሚል ርዕስ በባህርዳር ከተማ የተወያዩት የአማራ ማህበራዊ ሚዲያ አንቂዎች የፖለቲካ ውጥረቱ በዚህ ሁኔታ ከቀጠለ ሀገሪቱ ከባድ ፈተና ውስጥ ልትገባ እንደምትችል ነው የተናገሩት። በመጀመሪያ እነዚህ ተለዋዋጭ ነገሮችም የአክቲቪስቶቹ ውጤት ናቸው ብዬ ነው የማስበው። በየቦታው ያሉ ሁነቶች ስናይ በብዛት ከአክቲቪስቶች ተነስተው ነው ወደ ህብረተሰቡ እየሰረጉ የመጡት። አንቂዎቹ እንደሚሉት በማህበራዊ ሚዲያ የሚሰራጩ መልእክቶች አጀንዳ የሀገርንና የህዝብን ጥቅም ያስቀደመ መሆን እንዳለበት ነው ከራያ የመጣው ተፈሪ መኮንን የተናገረው። አክቲቪስቱ በዋናነት መነሻ ማድረግ ያለበት የህዝብን ስሜት መሆን አለበት። ለፖለቲካ አድርባይነት መሆን የለበትም። ለፖለቲካ ፍጆታ ወይም ለግለሰብ ጥቅም የሚቆም ከሆነ አገሩንም ሊገነብ አይችልም። በእውቀትና በአመለካከቱ ተራማጅ የሆነ እንደ ዜጋም እንደ ብሔርተኝነትም ማስቀጠል የሚችል ስነ ልቦና ሊኖረው ይገባል። ስለዚህ ለሀገር ግንባታ ምን መሆን መቻል አለበት? ቀጥተኛ እንደ ዜጋ እንደ ሰብአዊነት ተቆርቁሮ ሰው በሰውነቱ ማስተናገድ የሚችል ስነ ልቦና ሊኖረው ይገባል። ይሄ ማለት ግን በደፍጣጭና በተደፍጣጭ የፖለቲካ አይዲዮሎጂ ውስጥ የሚመራ የፖለቲካ አመራር በቀሌል ይገባል። ወጣት ምስጋናው በለጠ ተመሳሳይ ሀሳብ ሰንዝሯል። በየአካባቢው ያሉ የፖለቲካ እውነቶች አሉ። ለምሳሌ ኦሮሚያ ውስጥ ያለው፣ እዚሁ አማራ ክልል ውስጥም ያለው፣ ትግራይም ያለው የፖለቲካ እውነት የአክቲቪስቶች ውጤት ነው። እዚህ ላይ ዋልታ ረገጥ የሆኑ አስተሳሰቦች አሉ። አሁን ላይ ባለው የኢትዮጵያ ፖለቲክስ ዜግነትን ማዕከል ያረገ አክቲቪዝም ቢኖር አሁን ካለንበት ውጥንቅጥ የመውጣት እድል አለ። መጪው ሀገራዊ ምርጫ በሰላማዊ መንገድ እንዲጠናቀቅ የድርሻቸውን እንደሚወጡ የገለጹት የማህበራዊ ሚዲያ አንቂዎቹ የሐሰት ትርክቶችን በማራገብ በህዝቦች መካከል ግጭት እንዲነሳ በሚያደርጉ አንቂዎች ላይ መንግስት እርምጃ እንዲወስድ ጠይቀዋል። የሐሰተኛ መረጃ ስርጭትን ለመቆጣጠር ያስችላል የተባለ የሚል አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን እናመሰግናለን። ጋቢና ቪኦውኤ መደመጡን ይቀጥላል። ከአሜሪካ ድምጽ ራዲዮ የኮሮና ቫይረስ ከተነሳባት ቻይና ቀጥላ በቫይረሱ እየተጠቃች ባለችው ደቡብ ኮሪያ የሚኖሩ ኢትዮጵያውያን ተማሪዎች ከኢትዮጵያውያን ማኅበረሰብና ከኢትዮጵያ ኤምባሲ በየጊዜው የመረጃ ልውውጥ እያደረጉ እንደሆነ ተማሪዎችና ኤምባሲው ገልጸዋል። የትግርኛው ክፍል የሥራ ባልደረባችን ገብረ ገብረ መድን ተማሪዎችና በደቡብ ኮሪያ የኢትዮጵያ አምባሳደር ሽፈራው ሽጉጤን አነጋግሮ ያሰናዳውን ኤደን ገረመው እንደሚከተለው ታሰማናለች። በደቡብ ኮሪያ ዴጆን ከተማ በሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲ በፔትሮ ኬሚካል የሶስተኛ አመት የዶክትሬት ተማሪ የሆነው ሀጎስ ብርሃነ በሽታው ደጉ ተብሎ በሚጠራው በሌላኛዋ የደቡብ ኮሪያ ከተማ በፍጥነት እየተስፋፋ በመሆኑ አሳሳቢ ነው ብሏል። ሀጎስ የሀገሪቱ መንግስት ደረጃ በየጊዜው እየሰጣቸው እንደሆነና እስካሁን ድረስም የተዘጋ ሱቅ የሚሆን ምግብ ቤት እንደሌለና እንቅስቃሴዎችን በቀደመው መልኩ እየቀጠሉ እንደሆነ ገልጾ፣ ይሁንና ለጥንቃቄ ሲባል የትምህርት መዝገባን ጊዜ ጊዜ ያራዘም ዩኒቨርሲቲዎች አሉ ይላል። ኢትዮጵያውያን ሁላንን ራኸቢና ኢንፎርሜሽን ኮሚኒኬት ንገባበሪና ኢትዮጵያውያን በሙሉ እንገናኛለን፣ መረጃም እንለዋወጣለን። እስካሁን በበሽታው የተያዘ ሰው የለንም። ምን አይነት ጥንቃቄ ማድረግ እንዳለብን በየጊዜው መረጃ እንለዋወጣለን። ሀጎስ አሁን ባለበት ሁኔታ ምን ማድረግ እንዳለበት ባይወስንም ሁኔታዎች እየከፉ ከሄዱ ግን ወደ ሀገሩ ለመመለስ እንደሚያስብም ገልጿል። ሌላው በዩኒቨርስቲው የተማሪዎች ኅብረት አስተባባሪና የአራተኛ ዓመት የኤሮስፔስ ኢንጂነሪንግ ተማሪ የሆነው ሮቤል አስረስ ደግሞ እሱ በሚማርበት ዩኒቨርሲቲ ውስጥ ስልሳ የሚሆኑ ኢትዮጵያውያን ተማሪዎች እንዳሉ ገልጾ በከተማዋ አስራ ስድስት ሰዎች በበሽታ በመያዛቸው ምክንያት ሁኔታው አስፈሪ ነው ይላል። በጣም አስፈሪ ነው። ግን ደስ የሚለው ነገር ምንድነው? ከተማ ውስጥ የሚገኙ ልጆች የራሳችን ብረት አለን። መረጃዎች ሲመጡ ምን አይነት ጥንቃቄዎች ማድረግ እንዳለብን እንነጋገራለን። ወይም ደግሞ የተለያዩ አዳዲስ መረጃዎች ሲመጡ ቶሎ ቶሎ ለህብረተሰቡ ለማቅረብ እንሞክራለን። ከዛ በዘለለ ደግሞ በኮሪያ የሚገኙ የኢትዮጵያኖች ብረት አለን፣ በፌስቡክ ግሩፕም አለ። እዛም ላይ ደግሞ ጠቃሚ ጠቃሚ የሆኑ መረጃዎችን ሌሎች የቡድኑ አባላት አስተባባሪዎች ያቀርቡልናል። ስለዚህ በአሁኑ ሰዓት መልካም ሁኔታ ነው ያለ። ነው ምንም ኢትዮጵያ የተያዘ በሽተኛ የለም በኮሮና ምክንያት። መረጃ ለመለዋወጥ ሜሴንጀርን ጨምሮ የተለያዩ የመረጃ መተግበሪያዎችን እንደሚጠቀሙ በመግለጽ ከኤምባሲውና በኮሪያ ከሚገኙ ህብረተሰቦችም ጋር በፌስቡክ እንደሚገናኙ ገልጿል። የማስክ ጥረት በጣም አለ መሪያ አካባቢ ላይ ያው ብዙ ሰው ስለፈራ ማስክ ገዝቶ ነበር። ብዙ ሰው ማለት ነው የማስክ ጥረት ትንሽ አለ ግን ለእኛ ብቻ ሳይሆን ለማንኛውም ኮሪያ ውስጥ ጠልሶ ያለ ነገር ነው። ባት ኤምባሲ መፍትሄ የሚያገኝ ከሆነ እንደዚህ ነገሮችን ቢያግዘን መልካም ነው ላይ በደቡብ ኮሪያ የኢትዮጵያ አምባሳደር ሽፈራው ሽጉጤ የቫይረሱ መስፋፋት በየቀኑ እየጨመሩ መምጣቱን ገልጸው፣ ይሁንና የደቡብ ኮሪያ መንግስት ውጤታማ የመረጃ ልውውጥ እያደረገ በመሆኑ እሱን እየተጠቀሙ መሆናቸውን አስረድተዋል። ደቡብ ኮሪያ ውስጥ የሚኖሩ ኢትዮጵያውያን ብዛት በእርግጠኝነት መናገር ባይቻልም አምስት መቶ የሚሆኑ ተማሪዎችን ጨምሮ ወደ አንድ ሺ አንድ መቶ ኢትዮጵያውያንም አሉ ተብሎ ይታመናል ብለዋል። ቫይረሱን በተመለከተ ከኢትዮጵያ ማህበረሰብ ጋር ስላለ መረጃ ልውውጥ ተጠይቀው ሲመልሱ እንዲህ ብለዋል። ቁጥሩ እየጨመረ ሲመጣ ሁለት ነገር ነው ያደረግ ነው። አንደኛ በኤምባሲው የፌስቡክ ገጻችን ላይ የሀገሪቱ መረጃ የሚተላለፍባቸው ስርዓቶችን ኢትዮጵያውያኑ ነባሪዎችና ተማሪዎቻችን መንግስት የሚሰጠውን መረጃ እንዲከታተሉና የትኛውም ችግር ሲያጋጥማቸው ደግሞ ኤምባሲውን ኮንታክት እንዲያደርጉ ኤምባሲው ከጎናቸው እንደሚቆም ነው ያስታወቅ ነው። ከእሱ ቀጥለን እዚህ ያሉት የኮሚኒቲ ሀላፊዎች አሉ። ኢትዮጵያውያን ኮሚኒቲ ተማሪዎችንም ነባሪዎችንም ሰዎችንም በጋራ የሚያስተባብሩ ከነሱ ጋር በቅርበት እንሰራለን። አምባሳደር ሽፈራው ሽጉጤ በሽታው ከቁጥጥር ውጭ ከሆነ ኢትዮጵያውያንን ከደቡብ ኮሪያ ስለማስወጣት ተጠይቀው ሲመልሱ የደቡብ ኮሪያ መንግስት በጣም ጠንካራ የጤና ስርዓት ስላለው ወደዚያ ይደረሳል የሚል እምነት እንደሌላቸው በመግለጽ፣ ሁኔታው ከተፈጠረ ግን አስፈላጊውን እርምጃ በሙሉ እንወስዳለን ብለዋል። የፊት መሸፈኛ ማስክን በሚመለከትም የሀገሪቱ መንግስት በስፋት እያመረተና ዋጋውንም እየተቆጣጠረ በመሆኑ የተሰጋው ችግር እንደማይ ነው እንደምንኖር ጠቅሰው እየተመካከርን የምንሰራ ይሆናል ብለዋል። ከጋቢና ጋር ስለሆናችሁ እናመሰግናለን ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው ማናቸውም ማስተያየቶች ቢኖራችሁ ጋቢና አት ቪኦኤ ኒውስ ዳት ካም እሱ ላይ ልትጽፉልን ትችላላችሁ በትዊተር በፌስቡክ አድራሻዎቻችንም እንገኛለን የዛሬው መሰናዶ እየመራሁት የሚገኘው ሀብታሙ ስዩም ነኝ በምህንድስናው ደግሞ ኤልያስ አስማረ አብሮን ይገኛል በኢትዮጵያ የአሶሺየትድ ፕሬስ የፎቶ ባለሙያ የሆነው ሙልጌታ አይኔ በሶስት ዘርፎች የዓለም የፕሬስ ፎቶ ሽልማት እጩ ሆኗል። ሙልጌታ የዛሬ የጋቢና እንግዳችን ነው። ጽዮን ግርማ ነው ያነጋገረችው። እጩ ስለሆነበት ስራ ከሚያብራራበት ይጀምራል። እጩ የንኩባቸው ፎቶግራፎች በኢትዮጵያን አየር መንገድ በተከሰከሰው በሶስት ዜሮ ሁለት ፍላይት የመነበረው የሰራው የዜና ሽፋን ላይ ያነሷቸው ፎቶች ናቸው። በሁለት ሺ ሀያ ላይ የወለደ ፎቶ አዋርድ ላይ እጩ ነው። በዚህ እጩ የሆንክባቸው ፎቶዎች ቤተሰቦች በቦታው ተገኝተው አውሮፕላኑ በተከሰከሰበት ቦታ ላይ ተገኝተው ሐዘናቸውን ሲገልጹ የሚያሳዩ የተለያዩ ፎቶግራፎች ናቸው እንግዲህ ከዌብሳይታቸው ላይ እንዳየናቸው። ናቸው እነሱ ፎቶግራፎች ስታነሳቸው በቦታው ላይ ተገኝተህ ነው ወደኋላ ኋላ ተመለስና እስቲ አስታውሰን፣ ምን ይመስል ነበረ ስሜቱ? በጣም እጅግ የከፋ ሀዘን ያለበት ቦታ ላይ ተገኝተ ነው ያነሳኸው እና እስቲ ንገረን በወቅቱ አውሮፕላኑ እንደተከሰከሰ ቁርስ እየበላሁኝ ነበረ። አጋጣሚ ሬስቶራንት ውስጥ ቁርስ እየበላሁ ነው የሰማሁት እና በጣም ብዙ እንደዚህ ከወደቀ እንዲል እንጂ እንደዚህ አይነት የሆነ አደጋ የተሳ አልጠበኩም ነበር። ወዲያውኑ ነበር ወደ ኤርፖርት ሄጄ ነበረ የሰዎችን አንዳንድ ሰዎችን ሪያክሽኖችን ለማንሳት ችያለሁ። በአብዛኛው ግን አሁን ውጭ ወጉባቸው ፎቶዎች ያነሷቸው ፕሌኑ የተከሰከሰበት ቦታ ላይ ሄጄ የሰራሁት ነበረ እና በጣም በጣም በጣም በጣም ስሜትን የሚነካ የነበረ ወቅት ነበረ። በአንድ ሳምንት ከሌሊቱ አስሳት እየተነሳ ነበር ው በጠዋት ነበር የምንነሳ የምናቀምቦ ነበረ ከአዲስ አበባ ወደዛ ሲሄድ ወደ ደብረዘይት አደጋ የደረሰበት አካባቢ ማለት ነው። መጀመሪያ እንዳየሁት የአደጋ ቦታ ለማመን ለማመን አልቻልኩም ነበረ ያን ምላም እንደዛ ስብርብር ብሎ ምንም የሚታይ ነገር አልነበረም። ና በአካል መገኘት እዛ ቦታ ና ወሬ የምትሰሚ ነገር በፍጹም ይ ነገሮች ናቸው፣ በጣም በጣም የሚያስደነግጣሉ። እዚ አካባቢ ያለው ነበ የነበረው ነገር ነው። ለህኝነት ነበረ የነበረ ሁኔታ። የፎቶ ጥበብ ወይም አርት እንደዚህ ያሉ ነገሮችን ሐዘንንም ደስታንም እንዳሉ ቀርጾ አስቀምጦ ለሌሎች ሰዎች ታሪክን ማጋሪያ መንገድ ነው እና ሐዘንም ቢሆን ታሪክ አጋርተህበታል። ያንተን ራስህን ስሜትህን የነኩህ ፎቶዎች ከዛ ውስጥ ከታጨህበት የትኞቹ ናቸው? ፎቶግራፉ ለማበላለጥ ሳይሆን አንደኛ የፎቶግራፊ ቴክኒኩን ራሱ ሳነሳ እኔ ራሴ ከማንሳት በፊት እውነቴን ነው የምልሽ፣ በጣም በቃ ቁጭ ብዬ ብዙ አልቅሻለሁ። በጣም ተሰምቶ ነው የሰዎች ሁኔታ ሳይ በቃ በጣም ፔንፉል በቃ በጣም ስሜት የሚነካ ነገሮች ነበር የነበሩት። እዛ ጋር መጥታው ስትመጪ የአደጋ አካባቢ ስትመጪ ይህሁሉ ነገር ነገር ስለሆነ ነገር ስብ ነው ነገር ለማየት በእውነቱ በጣም በጣም በጣም በጣም በጣም ስሜት የሚነካ ነበረ። የሰዎቹ የቤተሰቦቹ ሁኔታ ስሜታቸውን የሚገልጹበት ሁኔታ በጣም ስሜቴን የነቲካኝ ስራ ነው። አሁን እንደዚህ አለም ላይ የሚወጥቶ የፎቶግራፊ እንደዚህ በሰዎች እንዲታይና ያለ ለሽልማትም ደረጃ እንዲደርስ ያደረገው የኔም ስሜት እዛ ውስጥ የኔም ስሜት እዛ ውስጥ ላለ ነው። እኔ ሚስ ተሰምቶኛል። ያ ነገ እዛ ጋር ሰዎቹ ላይ ነበረ። ነገ እኔ ራሱ ውስጥ የተሰማኝ ውስጥ እኔ ጎዳይ ነበረ። በጣም ዲፕረስ የነበረ ነበረ ለተወሰኑ ጊዜያቶች የነበረው ስሜት በጣም እንጃ። ከቀናት በላይ ነው። በጣም ከባድ ነው። ከአካባቢ ሰዎች አፈር አፈር ላይ ያገኙ ሲሆን ለማመን እንኳን አልቻሉም። አብዛኞቹ እኔ ራሴ እንደዛ ነበር ሰማንና፣ በጣም ከባድ ነው። በተለይ በአንደኛው ውጭ ወንኩበት ፎቶግራፍ ፊቷ ላይ አፈሩ ስትመሰምሰው የምታይበት ይህ እንዴት ስሜት እንደሚጎዳ በጣም ከባድ ነበረ። እኔም ሬስፔክት የእነሱን አክብር፣ በቴኔ ሌንስ በሚባለው ነው ሳነሳይ ነበረው ምንም ከ ከሀዘንተኞቹ ጋር በዚህ ኮንፍሮንት አድርጌ ሲቀርብ እነሱን አልተካፈትኩም። በርቀት የነሱን ስሜት መንካት መባፈትን አልፈለኩም። በርቀት ነበረ ሳ ነበር አጠገባቸው ቀርባ አይደለም ረጅም ሌንስ ተጠቅመ ነው። በፍጹም የነሱን ፐርሰናል እንትናቸው እስገልቼ ድግ ጠቅመ በረጅም ሌንስ ነበራል ፎቶግራፍ ሙልጌታ በሶስት ዘርፎች ማለትም በአመቱ ምርጥ ፎቶግራፍ፣ በታሪክ ነጋሪነትና በኒውስ ስፖት በተሰኙ ሶስት ዘርፎች እጭ ሆኗል። የፎቶ ጋዜጠኝነት ሙያ ብዙ የከፈልኩለት በመሆኑ ለዚህ ሽልማት በመታጨቴ በጣም ደስተኛ ነኝ ብሏል። የፎቶ ጋዜጠኝነት ሙያ እጅ ቀሚወድ ስለሆነ የዛም ስል ብዙ የህይወት የውስጥ መክፈል ያለበት ነገሮች ከፍዬ እስካሁን ቆይ ያለ ያም ደግሞ አሁን ላይ ያሳለፍኳቸውን ጊዜዎች ቆጥሮ እንደዚህ በፕሮፌሽናል ደረጃ በአፍሪካ ደረጃ የመጀመሪያውን ጥቁር አፍሪካ ሊሆን ይችላለሁ። ምክንያቱም በወልድ ፕሬስ በአስራ ስተኛ ሀምሳ ሰባት አንድ ሳውዝ አፍሪካ ነች ሳውዝ አፍሪካ ነበር ያሸነፈው ወልድ ፕሬስ እና ለእኔ በጣም ትልቅ አጋጣሚ ነው። ይሄ ይሄ ደግሞ ለእኔ ብቻ ሳይሆን ለሁሉም አፍሪካን ፎቶግራፈር ኢትዮጵያን ፎቶግራፈሮች መንገድ የሚከፍት ነው ብዬ አስባለሁ። በጣም አመሰግናለሁ። እግዜር ስጥልኝ። መልካም እድል እንመኝልሃለን። ካሸንፈህ ደግሞ እንደምናገኘ ተስፋ አረቃለሁ። እግዜር ስጥልኝ። በጣም አመሰግናለሁ። डे शेली शैली गलाय डर से शिवाय शेली अकाले दसारंड चेतना लड़सा दर्सारे नकाल सार up አድማጮቻችን ላለፉት ሰላሳ ደቂቃዎች አብራን ስለነበርን በጣም እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ነበር። ኤልያስ አሰማርያ ደግሞ የዛሬው መሐንዲሳችን ነው። በትዊተር፣ በፌስቡክ እንዲሁም ደግሞ በኢሜይል አድራሻዎቻችን ማናቸውም አስተያየቶች ልትደርስ ልትልኩልን ትችላላችሁ። በጣም እናመሰግናለን። የተባረከ ምሽት ይሁኑላችሁ።

sagalee ameerikaati.